The Voice of America. ለረቡ ጥቅምት 18 ተጠርቶ ከነበረው የተቃውሞ ሰልፍ ጋር በተያያዘ የታሰሩ ግለሰቦች እንዳሉ ያረጋገጡት የአማራ ክልል ፖሊስ ኮሚሽነር አበር አዳሙ አሁን ግን እየተለቀቁ ነው ብለዋል። ሰልፉ በተጠራበት ቀን እንወጣለን ያሉት ጥቂት ወጣቶች ከፖሊስ ጋር ተጋጭተው ታስረው ነበር ያሉት ሰልፉን የጠራው የአማራ ብሔራዊ ንቅናቄ አብን የታሰሩ አባላቱ እየተፈቱ መሆኑን ጠቅሷል። የተያዙት ግን በቢሮ ውስጥ እንዳሉ እንጂ ሰልፍ ወጥተው አይደለም ብሏል። አስቴር ምስጋናው ዝርዝሩን ይዛለች። የአማራ ብሔራዊ ንቅናቄ አብን በሀገሪቱ የተለያዩ አካባቢዎች በአማራ ብሔር ተወላጆች ላይ የሚደርሰውን ጥቃት የሚያወግዝ ሰልፍ ባለፈው ረቡዕ ቢጠራም በመንግስት መከልከሉ ይታወሳል። ከሰልፉ ጋር በተያያዘ ቁጥራቸው በውል ያልታወቁ አመራሮች እንደታሰሩበት የንቅናቄው ምክትል ሊቀመንበር አቶ የሱፍ ኢብራሂም ለአሜሪካ ድምጽ ገልጸዋል። በአማራ ክልል በተለያዩ አካባቢዎች ያለው መዋቅራችን የሚኖሩ አመራሮቻችን በፖሊስ በጸጥታ ኃይሎች ለእስር ተዳርገዋል። ምን ያህል ይሆናሉ? በርካታ ናቸው። ለምሳሌ ምዕራብ ጎጃም ስድስት አሉ። ይልማና ደንሳ አደት፣ አራት ሰዎች፣ አራት አመራሮች ናቸው። ደቡብ አቸፈር ዱርቤቴ ሶስት አሉ። ቡሬ ከተማ አንድ፣ አዊ ዞን እንጅባራ ማለት ነው ሶስት፣ ባህር ዳር ውስጥ ከተማ ሁለት፣ ሸዋ ኤፍራታና ግድም ሁለት አመራሮች። ሌሎችን ለመጠየቅ ይነግ ናቸው ወይም በዛው አጋጣሚ ነው ፖሊስ ናቸው። ስለዚህ ታስረው ያሉ ሌሎችም አሉ ማለት ነው። ባሶ ሊበን አራት ተይዘው ነበር፣ ተለቀዋል። ስራ ጎጃምን አንድ አመራራችን ታስሮ እየተፈታ መሆኑን ነው የማውቀው። አመራሮቹ የታሰሩት ሰልፍ ወጥተው ሳይሆን በቢሮቸው ስራ እየሰሩ ባሉበት ነው ብለዋል አቶ የሱፍ። አመራር የሰጠንባቸውን ጉዳዮች ተቀብለው ሰልፍ ላይ አልተገኙም። እነዚህ በየቢሮቸው በየመኖሪያ ቤቶቻቸው በማን አለብኝነት ፖሊስ ሄዶ ነው ያሰራቸው እንጂ ሰልፍ ወጥተው አይደለም የታሰሩ። የአማራ ክልል ፖሊስ ኮሚሽነር አበረ አዳሙ የታሰሩ ሰዎች መኖራቸውን ለአሜሪካ ድምፅ አረጋግጠዋል። የታሰሩት ግን የተከለከለ ሰልፍ በመውጣታቸው እንደሆነ ነው የተናገሩት። ሰልፍ በተጠራበት ቀን እንወጣለን ያሉ ጥቂት ወጣቶች ከፖሊስ ጋር ተጋጭተው ታስረው ነበር፣ አሁን ግን እየተለቀቁ ነው ብለዋል። ሰልፍ ማድረግ መብት ሆኖ ግን ደግሞ አንዳንዴ ሰልፍ የሚደረግባቸው ወቅቶችና ጊዜያቶችን ከህዝብ ጥቅም አንጻር ያንን አይተው የአብን አመራሮችም ሰልፉን ማዘግየታቸውን እንደዚህ አጋጣሚ እያመሰገንኩ ብ የተባሉት አመራሮች ታስረዋል የሚለው እንደተባለው እኔ በትናንትናው ምለት ችግር ለማረጋገጥ ሞክር ያለው በዛሬው ምለት ለማረጋገጥ ሞክር ያለው የተወሰኑ የተያዙ ሰዎች ነበሩ፣ እንዲለቀቁ የተያዙ ካሉ ነው። ግን ያን ያህል የጎላ የአብን አመራር ኔ በግልጽ የተያዘ ወይም የታሰረ አልነበረም። ግን በተለያዩ ቦታዎች ላይ ከፖሊሶቻችንም ጋር ከጸጥታ መዋቅሮችም ጋር የተወሰነ ግጭት ምናም ለመፍጠር ሲያዙ እየመከራችሁ ልቀቁ የሚል መንግስት መመሪያ ሰጥቷል። ሁሉንም ልቀቁ ብለናል። የተያዙ ካሉ በዚህ እየመከራችሁ የተቆ ወንድሞቻችን ናቸው እና ጥናንታችን ያልገባቸው ነገር ስላለ ይመስለኛል እንጂ ሰት በየቦታው ለሚገደል አማራ እኮ ከማንም በላይ እኛ እንቆረቆራለን። ያመናል ግን ደግሞ መፍትሄው ምን ሊሆን የሚለውን መመካከር ያስፈልጋል እና አብን የጠራው ሰልፍ መከልከሉን ተከትሎ በእምቢተኝነት ሰልፍ ባለማድረጉ ኮሚሽነሩ አመስግነዋል። ለተፎካካሪ ፓርቲዎችና ለአክቲቪስቶች እንዲሁም ለአማራ ወጣቶች በሚል የተናገሩትም አለ ባለፉት ረጅም አመታት ኦልሞት ላዛ ና ለሀምሳ አመት የተዘራ አደገኛ የሆነ ፀረ አማራ የሆነ መዋቅር ስላለ ያንን በመደራጀት ነው መርጅ ማጣት ሚቻል መብት ሆኖ ግን ከዛ በላይ የሚጠይቅ ነው። የኢትዮጵያ ጉዳይ የአማራ ጉዳይ ከመሰለፍ በላይ የሚጠይቅ ስለሆነ በዛ መንገድ መደራጀት ቅድሚያ ሊሰጠው ይገባል። ይህ ግን ሰልፍ ለማድረግ ራሱ የሰልፉን ውጤት የሰልፉ አውጥቃት ምን ሊሆን ይችላል የሚለውንም መገመት ህዝባችን የሚጠቅመው ች የሚጎዳ ነው የሚለውንም በደንብ አድርጎ ማየት አስፈላጊ ነው የሚል እ በዚህ አጋጣሚ እንደ ክልሉም ተወላጅ ባለኝም ኃላፊነት ለሚመለከታቸው አካላት ይህንን መልዕክት ማስተላለፍ ፈልጋለሁ። የአማራ ብሔራዊ ንቅናቄ አብን ለጥቅምት 18 በመላው አማራ ክልል ጠርቶት የነበረው ሰልፍ በመንግስት መከልከሉ፣ ቀጥሎም በራሱ በፓርቲው መሰረዙ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር